the አመሰግናለሁ። ዶክተር አሸናፊ በቅድሚያ ያለ ጊዜው። እስቲ ይህ ግንቦት 19ና ግንቦት ሀያ ያደረጋችሁት የሲያትል ጉባኤ እንዴት እንደተካሄደና እንዴት እንደተጠናቀቀ ባጭሩ ያስረዱኝ፣ ይንገሩኝ እስቲ። በመጀመሪያ እድሉን ስለሰጠኝ አመሰግናለሁኝ። ይሄ ጉባኤ እንግዲህ እጅግ የተሳካ ነው። የሚያሰኘው ነገር ምንድን ነው? ያቀደውን እንደ ግብ ያስቀመጠውን ነገር ማሳካት መቻሉ ነው። የመጀመሪያው እና ዋነኛው ግቡ ላለፉት ብዙ ዓመታት በብሔር፣ በሃይማኖት፣ በፖለቲካ አመለካከታቸው ተለያይተው የነበሩ የኢትዮጵያ ልጆችን አንድ ላይ በማምጣት እንዲገናኙ፣ እንዲነጋገሩ፣ ሰላም እንዲባባሉ ማስቻል ነው። ያንን ሰክሰስፉሊ አሳክተናል። ቀድሞ የማይገናኙ ቀድሞ የማይነጋገሩ ሰዎችን ወይም የፖለቲካ አቋም ያላቸውን ነው አሁን ማገናኘት የቻላችሁት? አዎ እንግዲህ ቀደም ብሎ ከመጀመሪያው በተማሪዎች ንቅናቄ ጊዜ ጀምሮ እንደምታስታውሰው አብረው የነበሩ ግን በተለያየ አቅጣጫ ይዘው በመሄድ የተለያዩ ለምሳሌ አንድ ገበታ ላይ ከኮንቬንሽኑ በፊትም ወይም ከጉባኤው በፊት ባለ እራት ላይ አንድ ማዕድ ላይ የተገኙት ሰዎች በአንድ ወቅት አብረው ተማሪ የነበሩ ከዛም በኋላ የተለያዩ የተለያየ አቅጣጫ ይዘው ለመገዳደል የሚፈላለጉ የነበሩ ናቸው። ለምሳሌ የኢህአፓ መስራች ከነበሩት ውስጥ እነ ፕሮፌሰር ጌታቸው በጋሻው እዛ ተቀምጠዋል። የህዋት መስራች የነበሩት ዶክተር አረጋዊ በርሄ እዛው ጠረጴዛ ላይ ነበሩ። የደርግ ከፍተኛ ባለስልጣን የነበሩት ሻለቃ ዳዊት ወልደ ጊዮርጊስ እዛ ላይ ነበሩ። የኦነግ ከፍተኛ አመራር የነበሩት ዶክተር በያና ሶባ እዛ ጋር ነበሩ። ተመልከት እንግዲህ አንድ ማዕድ ላይ ቁጭ ብለው ተገናኝተው ተነጋግረው ሰላም ተባብለው ያለፈ ታሪካቸውን መልሰው ሲነጋገሩ በጣም ደንቅ ነበረ እና ይሄ አንድ ትልቅ ስኬት ነው በራሱ። ከዛ በመቀጠል እንደ ግብ ያስቀመጥነው ነገር አሁን ያለውን የሀገራችንን ሁኔታ እንዲገመግሙ ገምግመውም ደግሞ የጋራ ራዕያችን ሀገራዊ አጀንዳችን ምንድን ነው የሚለውን ነገር በደንብ አብስለው ተነጋግረው አንድ ነገር ከዛ ውስጥ እንዲወጣ ነበር የምንፈልገው ያንንም ሊሆን አስችለዋል። ከዛ ደግሞ በጣም ጉባኤውን የተሳካና ልዩ ያደረገው ነገር በመካከላችን አንጋፋ የሰብአዊ መብት ተሟጋች እና የኢትዮጵያ አንድነት እንደው ሁል ጊዜም አዘውትረው የሰሩ የደከሙ ታላቁ ምሁር ፕሮፌሰር መስፍን ወልደ ማርያም መገኘታቸው ነው። ከኢትዮጵያ ተጉዘው እዛ ጉባኤ ላይ ተገኝተው ያስተላለፉት መልእክት በጣም ጠንካራ ነበር። ጉባኤውም ደግሞ በሕይወት ዘመናቸው ላበረከቱት እና ለከፈሉት መስዋዕትነት እውቅና ሰጥቶ ሸልሟቸው፣ አክብሯቸው የተለያየንበት ጉባኤ ነበር እና በጣም በጣም ፓወርፉል ነው። ፕሮግራም አካሄዱ ሁሉ ነገር የተሳካ ነበረ። በስያትናና በአካባቢው የሚኖሩ ሀገር ወዳዶች ያደረጉት መረባረብ የሚደንቅ ነበር። ዶክተር አሸናፊ በዚህ ጉባኤያችሁ ማብቂያ ላይ ባለአስር ነጥብ የአቋም መግለጫ አውጥታችኋል። በዚሁ የአቋም መግለጫ ላይ ራእይና መንገዳችሁንም አስቀምጣችኋል። ይህንን ራእይና መንገድ ደግሞ ለማሳካት ለማምጣት የሚያስችል የሽግግር ሂደት የሚል ሀረግ ያለበት አቋም በአስረኛው ነጥባችሁ ላይ ሰፍሯል እና ይሄ የሽግግር ሂደት የምትሉት ነገር እንደ ፖለቲካ እንቅስቃሴ ወይም እንደ ፖለቲካ ፓርቲ የመደራጀት አካሄድ ነው ወይስ ሌላ ቅርጽ አለው? ወይስ ሌላ አካሄድ አለው? እንደ ፖለቲካ ድርጅት አደረጃጀት ወይም አዲስ ድርጅት የመፍጠር አላማ በፍጹም የለው። ግን አስራ ሰባት አባላት ያሉትን አንድ ኮሚቴ ደግሞ መስረታችኋል። በዚሁ ወቅት ምንድን ነው የዚህ ኮሚቴ ስራ ምንድን ነው? ያደረግነው ይሄ ተለያይቶ ያለውን ህዝብ ተበታትነው በየ አቅጣጫው የትግል የሚያደርጉ ሁሉም የሚፈልገው ነገር ምንድን ነው? በኢትዮጵያችን ለሁላችንም የምትስማማ ዲሞክራሲያዊት ሀገር እንመስርት የሚል ከሆነ ይሄ ተበታትነው የሚደረገው ትግል መሰባሰብ አለበት። ያንን ማሰባሰብ ነው እንግዲህ በዋናነት ይሄ ኮሚቴ የሚሰራው እነዚህ የጋራራ ያችን አስቀምጠናል። በአጭር ጊዜ ልናደርግ የምንፈልገውን ነገር እንደ አጀንዳ አስቀምጠናል። በረጅም ጊዜ ልንሆን የምንፈልገውንም ነገር ዘርዝረናል። ስለዚህ እነዚህ ነገሮች ተግባራዊ እንዲሆኑ ትልቁ ነገር የተሰመረበት ነገር ይሄ በየአቅጣጫው የሚደረገውን ትግል ወደ ዲሞክራሲያዊ የሚደረግ ሽግግርን የሚያመቻች ኮኦርዲኔት የሚያደርግ ሌሎች ጥረት የሚያደርጉም አሉ። ከእነሱ ጋር አብሮ የሚሰራ ጥናት እንዲደረግ የሚያበጅ ይሄም ጉባኤ ደግሞ ይሄ እንደዚህ አይነት ውይይትም ደግሞ አንድ ጊዜ ልጭ ብሎ ተነጋግረን ብቻ የሚበተን ነገር እንዳይሆን ቀጣይነት ያለው እንዲሆን ለማድረግ እንደዚህ አይነት ኮኦርዲኔቲንግ ኮሚቴ ነገር ያስፈልጋል። አስተባባሪ አስተባባሪ ኮሚቴ ያስፈልጋል ነው እንጂ እንደ ድርጅት የተቋቋመ ነገር አይደለም። ሌሎች ጥረቶች አሉ። ከእነሱ ጋር አብሮ መስራት፣ ጥናቶች እንዲካሄዱ ማድረግ ዋናው ዓላማችን። ሀገራችን በተለየ ዘጠነኛው ላይ የአጭር ጊዜ ትልማችን፣ ሀገራችን በአጭር የሽግግር ሂደት አልፋ በህዝብ ነጻ ምርጫ ላይ ወደ ተመሰረተ ዲሞክራሲያዊ መንግስታዊ ስርዓት እንድትሸጋገር ማስቻል ነው። ያንን ለማድረግ ምን መደረግ አለበት የሚለውን ነገር ጥናት እንዲደረግ ያደርጋል። ከሌሎች ጋር አብሮ ይሰራል። የፖለቲካ ድርጅቶች መተባበር ካለባቸው እንዲተባበሩ ፕሬዥር ያደርጋል። የሲቪክ ኦርጋናይዜሽን ወይም ማህበራዊ የዜጎች ማህበራት እንደዚ እነሱም ቢሆኑ እንዲተባበሩ፣ ሀይላቸውን እንዲያስተባብሩ ይረዳል። የእምነት ተቋማት አሉ። እነሱም እርስ በርሳቸው እንዲነጋገሩ እንዲነጋገሩ ብቻ ሳይሆን ሌላውንም እንደዚሁ እንዲገናኝ፣ እንዲወያይ ሰላም እንዲመጣ አንድነትን እንዲሰብኩ የሚያደርግ አይነት ነገር ነው እና የሁሉም አሁን ያልኳቸው ተወካዮች ያሉበት ነው። አንጋፋዎቹ የፖለቲካ ምሁራን አሉበት በአሁኑ ጊዜ ቀጥተኛ የፖለቲካ አክቲቪስቶች አሉበት። የሴቶች ተወካዮች አሉበት። ወጣቶች አሉበት እና እነዚህ ሁሉ እንግዲህ ስብስብ ወደ ላቀ ደረጃ በዚህ ጉባኤ ላይ ያልተገኙ ግን ብዙ ማድረግ የሚችሉ ኃይሎች አሉ። እነሱን ሁሉ የሚያስተባብሩ እና ይህም ጉባኤ ደግሞ በቀጣይነት እንዲካሄድ የሚያመቻች ኮሚቴ ነው ማለት ነው። በዚህ በአቋም መግለጫችሁም ሆነ በውይይታችሁ ሂደት ወቅት ትግል ትግል የሚል ብዙ ተደጋጋሚ አቋሞች፣ ሀሳቦች ይነሱ ነበረ በአብዛኛው ትግል ያመዘነባቸው ምንድን ነው? ትግሉ ከማን ጋርስ ነው? ትግሉ በእውነት ሁሉም የተስማማበት በመጀመሪያውም ፓናል ዲስከሽን የተነሳው ነገር አገራችን ከፍተኛ የሆነ የፖለቲካ ቀውስ ውስጥ ነው ያለችው። አሁን ሀገሪቱን በማስተዳደር ላይ የሚገኘው ህወሀት ኢህአዴግ ሀገሪቱን በዲሞክራሲያዊ ስርዓት መምራት አልቻለም። ስለዚህ ነው ህዝቡ ከፍተኛ አመፅ ውስጥ፣ እምቢተኝነት ውስጥ የገባው። ስለዚህ ይሄንን ስርዓት መቀየር፣ ወደ ዲሞክራሲያዊነት ሽግግር ማድረግ አስፈላጊ መሆኑ ተሰምሮበታል። ይህን ውን ለማድረግ በአቋም መግለጫው የአምስተኛው ላይ ነው መሰለኝ ትልቅ ጥሪ የተደረገው ለህወሓት ኢህአዴግ ነው። አስቸኳይ ጊዜ አዋጁ ቆሞ ህዝቡ ወደ ሰላም የሚመለስበትን በሰላማዊ መንገድ ጥያቄ ማንሳት የሚችልበትን መጻፍ የሚችልበትን መሰብሰብ የሚችልበትን ሁኔታ ይፈጠር፣ እውነተኛም የሆነ ደግሞ ውይይት ይካሄድ ድርድር ይካሄድ ከተቃዋሚዎች ጋር እና ይሄንን ጥሪ ተደርጓል ነገር ግን ይሄ ከብዙ ልምድ የምናየው ሊሳካ አልቻለም ፈቃደኝነት የለም በህዋት ኢህአዴግ በኩል ስለዚህ ያንን ለማድረግ ደግሞ መታገል ያስፈልጋል ዝሙ ብሎ የሚመጣ ነገር አይደለም ማስገደድ መጠየቅ በሰላማዊ ሰልፍም በሌሎች አማራጮችም መታገልና ወደምንፈልገው ለውጥ መጓዝ ይኖርብናል የሚል እምነት ስላለው ነው እንግዲህ የትግሉ እንትን እንኳን የያዘው በዚህ ጉባኤ ላይ ዶክተር አሸናፊ ከዚህ በፊት ሳናግሮት አሁን ያለውን ገዢ ፓርቲ ወደዚህ መድረክ ለማስገባት ወደፊት ጥረት እንደምታደርጉ ገልጸውልኝ ነበር። ከዚህ በፊትም በተደጋጋሚ ጥረቶች ተደርገው እንዳልተሳኩም ነግረውኝ ነበረ። በአሁኑ ጉባኤ ላይ ግን አለመጋበዛችሁንና በተለይ ተቃውሞ በኩል ያሉ ድርጅቶች ወይም ግለሰቦች ድርጅቶች ሳይሆን በመሰረቱ ግለሰቦች ነው ያሉኝ፣ የፖለቲካ ሰዎች ነው ያሉኝ እና መጋበዛችሁን ነበር የገለጹልኝ። እና ወደፊትስ በሚኖሩ መድረኮች ላይ እንደዚሁ የመጋበዝ ሀሳብ አላችሁ ሆይ? በዚህ አጋጣሚ በዚህ ወቅት ያነሳችሁት ለመሆኑ፣ ኢህአደግን ወይም ገዢውን ፓርቲ የምትመለከቱት እንደ አጋር ነው ወይስ እንደ ጠላት ነው ሊገፋ ሊወድቅ ሊጣል እንደሚገባው አካል ነው ወይስ አብረውት ሊሰሩት እንደሚቻል አካል ወይም ወገን ነው የምታስቡት? ይሄ በጣም ጥሩ ጥያቄ ነው። እንዳልኩህ በአቋም መግለጫው ላይ በትክክል ተቀምጧል። በአምስተኛው ላይ እነሱ የሽግግሩ አካል እንዲሆኑ ጥሪ ያደርጋል። እነሱም የኢትዮጵያ ልጆች ናቸው። እነሱ እኛ እንባባል እንጂ የሁላችንም ቤት ትልቋ ሀገራችን ኢትዮጵያ ነች። በፖለቲካ አመለካከት የተለያየን ልንሆን እንችላለን። ነገር ግን በዲሞክራሲያዊ ስርዓት ቢሆን ሀሳቦች ተፋጭተው ይሄኛው አሸንፎ ሌላኛው ተሸንፎ የስልጣን ሽግግር የሚደረግበት ሕዝቡ ምርጫ የሚያደርግበት የሚፈልገውን የሚሰይምበት የማይፈልገውን የሚያወርድበት ስርዓት ቢኖር ኖሮ ይሄ ሁሉ ችግር አልነበረም። በምንም አይነት እንደ ጠላት የሚፈረጁ አይደሉም። ነገር ግን ያንን እድል ለኢትዮጵያ ህዝብ ለመስጠት ፈቃደኛ አልሆኑም። ባለፉት ሀያ ስድስት አመታት ያየነው ልምድ የሚያሳየው ነገር በፍጹም ሁሉ ነገር ይሄ የዲሞክራሲያዊ ስርዓትን ሊያመጡ የሚችሉ ነገሮች በሙሉ እየተዘጉ እየተዘጉ እየጠበቡ እየጠበቡ መጥተው መጨረሻ ላይ ጭራሽ መቀለጃ ነው የሆነው። መቶ በመቶ እስከ ማሸነፍ ደረጃ ደርሰናል። ስለዚህ ወደ ልማታዊ መንግስትነት ተቀይረናል። ይሄ ብዙሃ ፓርቲ አካሄድ ለኢትዮጵያ አሁን አያስፈልጋትም ወደሚል አይነት ደረጃ የደረሱበት ሁኔታ ነው ያለው እና ይሄ ነገር መቀየር አለበት በእንደዚህ አይነት ሀገራችን ልትለማ ሀገራችን ልታድግ ለሀገራችን ዘላቂ ሰላም ሊመጣ ሀገራችን የሁላችንም ልትሆን ፍትሕ የሰፈነባት ልትሆን አትችልም እና ይሄ መቀየር አለበት። ይሄንን መቀየር የሚቻለው ደግሞ በትግል ነው። ዝም ብለን ቁጭ ብለን ስለምንመኘው አይመጣም። ስለዚህ ግፊት ማድረግ አለብን የመጀመሪያው ምርጫችን በሰላማዊ መንገድ ተደራድረን ሁላችንም ወደዛ የምንሸጋገርበትን መፈለግ፣ ያ የማይሆን ከሆነም ደግሞ ሌሎች አማራጮችን መሻት የግድ ይላል። ስለዚህ እንደ ጠላት ወይም እንደ አጋር ልናያቸው የምንችልበት ደረጃ ላይ አይደለንም። አጋር ሊሆኑ የሚችሉት እንዳልኩህ ወደ መድረኩ መጥተው እየተወያየን ይሄ ነገር መቀየሩ አስፈላጊነቱ እነሱም ሲያምኑበት አብረን ልንሰራ የምንችለንባቸው ሁኔታዎች ሲፈጠሩ ነው። አይሆፕ ወደፊት ይፈጠራል። በተቃዋሚው በኩል የሚያሰባስቡን የጋራ ራእዮዎችን ሀገራዊ አጀንዳችን ይሄ ነው ብለናል። በዛ የሚሰባሰበው አሁን ትክክለኛ ጥያቄውን በደንብ አዘጋጅቶ ለመደራደርም ዝግጁ የሚሆን ኃይል በአጭር ጊዜ ሊፈጠር ይችላል ብዬ አምናለሁ። በእናንተ እምነት እንደው በፖለቲከኞች አባባል ሁሉም ነገር ጠረጴዛ ላይ ነው ያለው ነው የሚሉኝ የሚመስለኝ እና በዚህ ጣልቃ ላይ ሌሎች አማራጮች ሲሉ የሰነዘሩት ሀሳብ አለ እና ምን ማለት ሆነው እስኪ መናገር ከተቻለ፣ በዚህ ጉዳይ ላይ ሌሎቹ አማራጮች በጠረጴዛ ዙሪያ ላይ የማይመጣ ከሆነ እኮ ባለፉት ሁለት አመታት የተከሰተው ህዝባዊ እምቢት ቁርጠኝነት ሌላው አማራጭ ነው ማለት በኦሮሚያ የተቀሰቀሰው ህዝባዊ አመት ይሄ ስርዓት በቃኝ፣ ሊቀየር ይገባዋል፣ ወደ ዲሞክራሲያዊ ስርዓት መሸጋገር አለብን። ነገሮቹ አንዳንዶቹ ሎካል ናቸው። የመሬት ጥያቄ ሊሆን ይችላል፣ የኢኮኖሚ ጥያቄ ሊሆን ይችላል፣ የፖለቲካ እነዚህ ሁሉ የአስተዳደራዊ ችግር አለ የሚል ሊሆን ይችላል። ብቻ ህዝቡ ይህ ገዢው ፓርቲ በያዘው መንገድ መቀጠሉን አለመቀበሉን ያሳየበት ነው። በአማራ ክልልም እየተካሄደ ያለው ህዝባዊ እምቢተኝነት የሚያሳየው ይሄ ነው። በሰላማዊ ድርድር፣ በዲሞክራሲያዊ እና ነጻ ምርጫ ለውጥ መምጣት ካልቻለ የሚቀጥለው እንደዚህ አይነት ህዝባዊ እምቢተኝነትን ያስከትላል ማለት ነው ስለዚህ ወደ ወደ እሱኛው ጥሩ አማራጭ አይደለም። ይሄንን ሲሉ ትንሽ ግልጽ ለማድረግ የሚበጀው ይሄንን ሲሉኝ ትንሽ ግልጽ ለማድረግ የኃይል መንገድ፣ የግጭት መንገድ፣ የጦርነት መንገድ፣ የትጥቅ መንገድ እንደ አማራጭ ሊመጣ ይችላል የሚል ሀሳብ አላችሁ ማለት ነው። አብሶሉት እየመጣ ነው እኮ ሊመጣ ይችላል ሳይሆን እየሆነ ያለው ነገር እኮ ይሄ ነው። እያየን ያለነው ነገር ሌላው ነገር መንገድ በሙሉ እየተዘጋ እየጠበበ ሲሄድ፣ በምርጫ ለውጥ እንደማይመጣ ሲያውቁ፣ በሰላማዊ ድርድር ለውጥ ሊመጣ እንደማይችል ሲያውቁ፣ ሁሉ ነገር ሲዘጋ፣ በሩ ሁሉ ሲዘጋ፣ እንግዲህ ሰው እየሰበረ መውጣት ጀመረ እኮ። የራሱን እርምጃ መውሰድ ጀመረ። ሰላማዊ ሰልፍ እየወጣ ይጠይቅ ጀመረ። የሀይል እርምጃ መወሰድ ተጀመረ እኮ ስለዚህ ይሄ ያለ ነው እየታየ ያለ ነገር ነው እና ስጋት ውስጥ የከተተን ነገር ይሄ ነው ይሄ አካሄድ ጥሩ አይደለም በሀገራችን ሰላምን ሊያመጣ አይችልም በተለይ ዘላቂ ሰላምን ሊያመጣ አይችልም ለውጥ ሊያመጣ አይችል ይሆናል ስለዚህ የስርዓት ለውጥ የሚመጣባቸውን ሌሎች አማራጮች ቢሞከሩ ጥሩ ነው ስለዚህ አጋር ሊሆን የሚችል የነበረው የለውጡ ህወሓት ኢህአዴግ እነዚህን ጥሪዎች ተቀብሎ ሁሉንም የሚቃወሙትን በሽብርተኛነት ከመፈረጅ ይልቅ እንደ አጋር አይቶ ኦ ብሎ ቆም ብሎ እነዚህም የኢትዮጵያ ልጆች ናቸው፣ እነዚህም ለሀገራቸው የሚጨነቁ ናቸው። ስለዚህ ከእነሱ ጋር እንነጋገር የሚልበት ደረጃ ላይ እንዲደርስ ነበር የሚጠበቀው። ያ አለመሆኑ ነው አሁን ወደማንፈልገው ብጥብጥ ግጭት እየገባን ያለ ነው እና አሁንም አልመሸም፣ ወደ ወደ ወደ ጠረጴዛው ቢመጡ የተሻለ ነው ብዬ ያምናለሁ። ስለዚህ የኢትዮጵያ ብሔራዊ አንድነት ጉባኤ ሀሳብ ይህንን ስጋት የማስወገድ ጭምር ነው ማለት ነው። ያ በሁሉም ቦታ ላይ እንትን አትኩሮት ሰጥተን ያነሳነው ነገር አገራችን የፖለቲካ ቀውስ ውስጥ ገብታለች። የውበታቻችን መገለጫ የሆኑት የብሔር ልዩነት፣ የሀይማኖት ልዩነት ልዩነት ሲሉ ስብጥሩን ስብጥሩን እየወሰደን ነው። ሞዛይክ ነገሮች እንደ እንትን እየተወሰዱ ናቸው። ልዩነቶቻችን እንዲሰፋ እያደረጉ እንድንበጣበጥ፣ እንድንለያይ በዛ በመስመር እንድንጋጭ እየተደረገ ነው። ይሄ አደገኛ አካሄድ ነው። ይሄ መቆም አለበት ብለን ነው ይህን ጉባኤ ስንጠራ፣ እንደውም በዋናነት የጠራ ነው። ዶክተር አሸናፊ አንድ ጥያቄ ላንሳሉት። እስኪ በዚህ መግለጫችሁ ላይ ወያኔ፣ የወያኔ ጦር፣ ህወሀት፣ ህወሀት ኢህአደግ እርስዎም አሁን ሲ ገልጹልኝ በዚህ ቃለ ምልልስ ውስጥ ህወሀት ወያኔ እያላችሁ ነው የምትናገሩት። ኢህአደግ ደግሞ ግንባር መሆኑን የተለያዩ ፓርቲዎች ግንባር መሆኑን እንዲሁም ሌሎችም የግንባሩ አባላት ያልሆኑ አጋሮችም እንዳሉት የሚናገር ገዢ ፓርቲ ነው ወይም ገዢ አካል ነው በኢትዮጵያና ለምንድን ነው እንደዚህ አተኩራችሁ ነጥላችሁ በአንድ የግንባሩ አካል ላይ ማነጣጠር የፈለጋችሁት? ይሄ እንግዲህ ለረጅም ጊዜ ጥናት የተደረገበት በተግባርም ያየነው ለሀያ ስድስት አመታት የኢትዮጵያን ፖለቲካ፣ የኢትዮጵያን ሴኪሪቲ፣ የኢትዮጵያን ኢኮኖሚ በከፍተኛ ደረጃ እያሽከረከረ ያለው ህወሓት ነው። ግንባር ተፈጥሯል። የስ ለዛም ነው እንግዲህ ሁለቱንም አያይዘን የምንጠቅሰው። ነገር ግን ስልጣኑን በበላይነት የተቆጣጠረው አሁንም ቢሆን ህወሓት ነው። ይሄ ግልጽ ነው። የመከላከያ ሰራዊቱ ከፍተኛ አዛዦች ሙሉ ለሙሉ ማለት ይቻላል የህወሓት ሰዎች ናቸው። ሴኪሪቲንም እንደዚሁ የሚቆጣጠሩት እነሱ ናቸው። ስለዚህ እነሱ የሚመሩት ነው ብንል፣ እየተጋነነ አይደለም። ይሄ በጣም ግልጽ ነው ለሁላችንም። ለዚህም ነው አትኩሮት ሰጥተን ህዋትን አጉልተን የምናሳየው ኢህአዴግ ብቻ በሚል ስም ሽፋን እንዲሄዳን ያልፈለግነው ለዛ ነው። ስለዚህ የሁለቱ ቅንጅት ነው በዋናነት ይሄን ነገር የሚያደርገው ህዋት እንደሆነ ስለምንረዳ ነው። ዶክተር አሸናፊ ጎሳዬ ለሰጡኝ ማብራሪያ ለጊዜው በጣም አመሰግናለሁ። እኔም እድሉ ስለተሰጠኝ እጅግ አድርጌ አመሰግናለሁ። ሰለሞን፣ መልካም ቀን